voice of America. VOA <laughs> Radio <laughs> በ19ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሰኞ ሐምሌ 17 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። ክብራትና ክብሯን እንደምናመሻችሁ አስተናጋጆቻችሁ ሰሎሞን አባትና እኔ ማዳነች ፍስሐየነን። አዲሱን የቀን ገቢ ግምት በተመለከተ የተቀየረ ነገር የለም ሲሉ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ሥራ አስኪያጅ አቶ ከበደ ጫና አስረድተዋል። የተወሰነ ነገር የለም ሰዎች የተጋነነብን የሚል ቅሬታ ያላቸው ካሉ የቅሬታ ስርዓት ተዘርግቷል። የተጋነነውን በስርዓት እየቀረበ እውነት ተጋናል አልተጋነንም እየተመረመረ መረጃቸው እያቀረቡ ምሻሻሉ ይሻሻላል። ትክክለኛ ግምት ከሆነ ደግሞ በዛው ጽንቶ ይፈትናል። ስለዚህ የተቀየረ አሰራር ስርዓት የለም። ግብር ከፋዮችንም በጉዳዩ አነጋግረናል። ሙሉ ዘገባ በአብይርስ ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ከአንድ መቶ በላይ የሚሆኑ በቅርቡ ከኢትዮጵያ እስር ቤቶች የተፈቱ ሶማሌዎች የሶማሊያ መንግስት ተረክቧቸው ባለፈው ቅዳሜ መዋዱሾ መግባታቸውን የመንግስት ባለሥልጣኖች ለአሜሪካ ድምፅ የሶማሊኛ አገልግሎት ገልጸዋል። 114 የሚሆኑት ሰዎች ከአይሮፕላን እንደወረዱ የደስታ መንፈስ ይታይባቸው እንደነበር አንዳንዶቹም መሬቱን እንደሳሙ ቤተሰቦቻቸው ደግሞ በደስታ እንደተቀበሏቸው የደስታ እንባም እንዳነቡ ባለሥልጣኖች ጠቁመዋል። ሶማሌዎቹ ወደ ኢትዮጵያ ህገ ወጥ በሆነ መንገድ መግባትን ባካተቱ የተለያዩ ወንጀሎች ታስረው እንደነበር የመንግስት ባለሥልጣኖች ተናግረዋል። ከተፈቱት እስረኞች ጋር አብሮ የነበሩት በሶማሊያ የኢትዮጵያ አምባሳደር ጀማሉዲን ሙስጣፋ ዑመር የእስረኞቹ መፈታት የሁለቱም ሀገሮች መልካም ግንኙነትን ያንጸባርቃል ብለዋል። እስረኞቹን ወደ ሀገራቸው ያደረሷቸው በኢትዮጵያ የሶማሊያ አምባሳደር መሐመድ አሊ ኑር በበኩላቸው ኢትዮጵያ እስረኞቹን በምህረት በመልቀቋ አመስግነዋል። ሶማሌዎቹ እስረኞች የተፈቱት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና የሶማሊያ ጠቅላይ ሚኒስትር አሊ ኻይር ተገናኝተው ከተናገሩ በኋላ ነው። ሁለቱ መሪዎች አዲስ አበባ የተነጋገሩት የአፍሪካ ህብረት 29ኛ ጉባኤ በተካሄደበት ወቅት ነው። ሶስት የአፍሪካ ሀገሮች በነዳጅ ዘይት የበለጸገችው አንጎላ፣ በምስራቅ አፍሪካ ትልቅ ቦታ እንዳላት የሚነገርላት ኬንያና በፍጥነት እያደገች ያለችው ሩዋንዳ በመጪው ወር ምርጫዎችን ለማካሄድ ተዘጋጅተዋል። እነዚህ ሦስት አገሮች በመልክዓ ምድር በፖለቲካና በኢኮኖሚ የተለያዩ ቢሆኑም የሚያካሂዷቸው ምርጫዎች ለሀገሮቹ ወሳኝ ክስተቶች እንደሚሆኑ ተንታኞች እየተናገሩ ነው። በየብስ የተከበበችው ሩዋንዳ ምርጫ የፊታችን ሐሙስና አርብ ይካሄዳል። በኢትዮጵያ የዘመን አቆጣጠር በ985 ና በ986 ዓ ም የተፈጸመው ዘግናኝ ፍጅት ካበቃ ጊዜ አንስቶ ሀገሪቱን ሲገዙ የቆዩት ፖል ካጋሜ ይመረጣሉ የሚል ግምት አለ። ከ14 ቀናት በኋላ ኬንያ በምታካሂደው ምርጫ ፕሬዚደንት ኡሁሩ ኬንያታና የተቃውሞ መሪ ራይላ ኦዲንጋ ይወዳደራሉ። የአውሮፓ ሕብረት ከአንድ መቶ በላይ ታዛቢዎችን ወደ ኬንያ እንደሚልክ አሳውቋል። የአፍሪካ ሕብረት በቀድሞው የደቡብ አፍሪካ ፕሬዚደንት ታቦ ምቤኪ የሚመሩ ታዛቢዎችን ይልካል። መሠረቱ ዩናይትድ ስቴትስ የሆነው ካርተር ማዕከልም በቀድሞው የውጭ ጉዳይ ሚኒስትር ጆን ኬሪ የሚመሩ ታዛቢዎችን እንደሚልክ ታውቋል። የአንጎላ ምርጫ በአውሮፓውያኑ የዘመን አቆጣጠር ነሐሴ 23 ይካሄዳል። ልክ የዛሬ ወር ማለት ነው። ለ38 ዓመታት ያህል ሀገሪቱን ሲገዙ የቆዩት የ74 ዓመት ዕድሜው ዦዜ ኤድዋርዶ ዶሽ ሳንቶሽ አይወዳደሩም። በምርጫው የሚወዳደሩት የሪጂም ኔዚው ገዢ ይቅርታ የሪጂም ኒዜው ገዢ ፓርቲና የቆየው ተቃዋሚ ፓርቲ ናቸው። የፕሬዚደንት ዶናልድ ትራምፕ የቅርብ አማካሪ የሆኑት የሴት ልጃቸው ባለቤት ጀሪድ ኩሽነር ባለፈው ዓመት በዩናይትድ ስቴትስ በተካሄደው የምርጫ ውድድር ወቅትና ከዚያ በኋላ አራት ጊዜ ከሩሲያ ባለሥልጣኖች ጋር ተገናኝተው እንደተነጋገሩ ገልጸዋል። ይሁንና ከእነሱም ሆነ ከማናቸውም የውጭ መንግስታት ጋር አልተመሳጠርኩም ብለዋል። ኩሽነር ዛሬ ከህግ መወሰኛው ምክር ቤት የስለላ ጉዳይ ኮሚቴ፣ ነገ ማክሰኞ ከህግ መምሪያው ምክር ቤት የስለላ ጉዳይ ኮሚቴ ፊት ቀርበው ቃላቸውን ከመስጠታቸው በፊት ባለ አስራ አንድ ገጽ መግለጫ ይፋ አድርገዋል። ሁለቱም የምክር ቤት ኮሚቴዎች ሩሲያ ባለፈው ዓመት በተካሄደው የዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ ገብታለች የሚለውን ክስ እየመረመሩ ናቸው። በዩናይትድ ስቴትስ ከነበሩት የሩሲያ አምባሳደር ጋርም በርካታ የአጭር ጊዜ ስብሰባዎች እንዳካሄዱ ጠቁመዋል። የዩናይትድ ስቴትስንና የሩሲያን ግንኙነት ለማሻሻል ስላላቸው ፍላጎት መነጋገራቸውን ጠቅሰዋል። ይሁንና ከሩሲያው አምባሳደር ክስሊያክ ጋር በስልክ ተነጋግረዋል የሚሉትን የሚዲያ ዘገባዎችን አስተባብለዋል። መኪና ውስጥ የተጠመደ የታሊባን አጥፍቶ ጠፊ ፈንጂ አፍጋኒስታን ዋና ከተማ ካቡል ውስጥ በትንሹ የ38 ሰዎችን ሕይወት አጥፍቷል። የአገር ውስጥ አስተዳደር ሚኒስቴር ቃል አቀባይ ናጂብ ዳኒሽ አንድ አጥፍቶ ጠፊ በፈንጂ የተሞላውን መኪና በከተማይቱ ምዕራብ ክፍል የመንግሥት ሠራተኞችን ካሳፈረ ሚኒባስ ጋር እንዳጋጨው ገልጸዋል። ፈንጂ የፈነዳው አውቶቡስ ውስጥ በሚበዛበት ሰው በሚበዛበት ገበያ ላይ ሲያልፍ በመሆኑ በባለሱቆችና በመንገደኞች ላይ ጉዳት ማድረሱን እማኞች ለጋዜጠኞች ተናግረዋል። የካቡል ፖሊስ ጽህፈት ቤት በገለጸው መሠረት የጥቃቱ ሰለባ የሆኑት ሰዎች አብዛኞቹ ማዕድንና ነዳጅ ዘይት ኩባንያዎች ላይ የሚሰሩ ናቸው። ፓኪስታን በምትገኘው ምስራቃዊት ከተማ ላሆር በአጥፍቶ ጠፊነት የሚጠረጠር ሰው ቢያንስ 26 ሰዎችን ገድሎ አምሳ የሚሆኑትን እንዳቆሰለ የሀገሪቱ ባለሥልጣኖች ገልጸዋል። ጥቃቱ ዛሬ የተፈጸመው ሰው በሚበዛበት ገበያ ላይ የአካባቢው አስተዳደር ሰራተኞች የመንግሥት ህንፃዎች አካባቢ ካለ ፈቃድ የሚሰሩ ሱቆችን ለማስወገድ ይሰሩ በነበረበት ወቅት መሆኑ ታውቋል። ሱቆቹን የሚዘጉት በጸጥታ ስጋት ምክንያት እንደሆነ ተገልጿል። ተቃውሞ እንዳይነሳ ሲሉ ፖሊሶች ሰራተኞቹን አጅበው ነበር። በአሮጌቱ ኢየሩሳሌም የሙስሊሞችና የአይሁዳውያን የተቀደሰ ስፍራ ላይ የተነሳው ውጥረት ድንበር ተሻግሮ ወደ ሊባኖስ ተዛምተዋል። ሪፖርተራችን ሮበርት በርገር ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። እሁድ አንድ የእስራኤል ኤምበሲ ዘበኛ በጠመንጃ መፍቻ ሊያጠቁት የሞከሩትን ሁለት ዮርዳኖሳውያን በጥይት ከገደለ በኋላ አማን ከተማ ውስጥ ቁጣ ያዘለ ተቃውሞ ተቀስቅሷል። ድንገቱም እስራኤል በአልአቅሳ መስጊድ አዲስ የዘረጋችውን የጥበቃ አሰራር በመቃወም የተፈጠረውን አለመግባባት ለማስወገድ ዮርዳኖስ የያዘችውን ጥረት የበለጠ ውስብስብ ያደርገዋል ተብሎ ይፈራል። በጥንታዊቷ የኢየሩሳሌም ቅዱስ ከተማ ለጸጥታ ጥበቃ ሲሉ የተተከሉ ካሜራዎችና የኤሌክትሮኒክስ መመርመሪያዎች የፍልስጤማውያኑን ተቃውሞና በስለት የማጥቃት ሁኔታዎች ቀስቅሰዋል። ዮርዳኖስ እንደሚታወቀው የአላክሳ መስጊድን እንድትጠብቅ አደራ ተሰጥቷታል። አማን ከሁለቱም ማለትም ከእስራኤልና ፍልስጤማውያን ጋር ጥሩ ግንኙነት ስላላትም ቁልፍ አደራዳሪ ስትሆን፣ የኤምባሲ ጠባቂዋ ሁለቱን ዮርዳኖሳውያን በመግደሉ ምክንያት ከእስራኤል ጋር ዲፕሎማሲያዊ ጭቅጭቅ ውስጥ ገብታለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሁኔታውን በተመለከተ ሲናገሩም ሻናኑ መከሜ መጋኢም ሾትፌ ምም ጎርሜ ቢተኾን ሀገራቸው ቀውሱን በአጣዳፊና በሰላማዊ መንገድ ለመፍታት ባላት ፍላጎት ከዮርዳኖስ ከፍተኛ ባለሥልጣናት ጋር እየተወያየች መሆኗን አስረድተዋል። ሁከቱ ለሶስተኛ ጊዜ የፍልስጤማውያኑን መነሳሳት ይቀሰቅሳል ስትል ነው እስራኤል ያላት ፍራቻ። ውጥረቱ ባየለ ቁጥርም አሁን ያለውን አለመግባባት ለመፍታት የተያዘው ጥረትን ያወሳስባል ሲሉ ታዛቢዎች አስረዳሉ። እዚህ በዋሽንግተንም የትራምፕ አስተዳደር ሁኔታውን እንዳሳሰበው ገልጿል። የዩናይትድ ስቴትሱ ልዑክ ጄሰን ግሪንብላትም ሁለቱን ወገኖች አገናኝቶ ለማነጋገር ወደ አካባቢው ሄደዋል ተብሏል። በመጨረሻም የእስራኤል የውጭ ጉዳይ ሚኒስቴር ዮርዳኖስ በሚገኘው የእስራኤል ኤምባሲ ያለ የጸጥታ ጥበቃ ዘበኛ ሁለት ዮርዳኖሳውያንን ተኩሶ እንደገደለ ዛሬ ተናግረዋል። ሁለቱ ሰዎች የተገደሉት አንደኛው ዮርዳኖሳዊ ዘበኛውን በማጥቃቱ ነው፣ ይላል የውጭ ጉዳይ ሚኒስቴሩ። የእስራኤል የውጭ ጉዳይ ሚኒስቴር መግለጫ እንደሚለው ሁለት ዮርዳኖሳውያን ሰራተኞችና አንድ ዮርዳኖሳዊ ባለንብረት ትላንት አማን በሚገኘው የእስራኤል ኤምባሲ የቤት እቃዎችን በመቀየር ሂደት ላይ ነበሩ። ከሰራተኞቹ አንዱ የጸጥታ ዘበኛውን ከኋላው አጠቃው። ከዛም ዘበኛው በከፈተው ተኩስ ሰራተኛው ተገደለ። በተኩስ ቆስሎ የነበረው ባለንብረት ደግሞ ኋላ ሞተ። እስራኤላዊ ዘበኛ ትንሽ ጉዳት ደርሶበታል፣ ይላል መግለጫው። ከዮርዳኖስ መንግሥት ጋር እየሰራ መሆኑንም የውጭ ጉዳይ ሚኒስቴሩ ጠቁመዋል። የዮርዳኖስ የሕዝባዊ ጸጥታ ጥበቃ ዳይሬክቶሬት ጉዳዩ እየተመረመረ እንደሆነ ገልጿል። እስራኤል ካለፉት ጥቂት ሳምንታት ወዲህ ምስራቅ ኢየሩሳሌም በሚገኘው በዮርዳኖስ ጥበቃ ስር ባለው የሙስሊሞች የተቀደሰ ቦታ ላይ የጸጥታ ጥበቃ መሳሪያ ከተከለች ወዲህ በእስራኤልና በዮርዳንስ መካከል ውጥረት ሰፍኗል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሐምሌ 17 2009 ዓ ም ምሽት ፕሮግራም ነው። በአማራ ክልል ስድስት ወረዳዎች በተከሰተ አጣዳፊ ተቅማጥ ትውከት ወረርሽኝ ከ200 በላይ ሰው መታመሙንና ቢያንስ አራት ሰው መሞቱን የጤና ቢሮው አስታውቋል። አንዳንድ ጊዜ በተለይ ተበል ቦታዎች ላይ ያለው ነገር በጣም ብዙ ጊዜ የሚያማቸው ሰዎች ይመጣሉ፣ ተበልቦታ ላይ እና ኖርማሊ ድሮውም ይሆን ይህኛው አሰቱ ባይሆን ሌላ ምክንያት ተቅማጥ ያማቸዋልና ያን ሁሉ እንቆጥራለን። አስቀምጠው ብሎ ብሎ በዛው ነው የሚቆጠረው። እንዲህ አይነት ምትኖችም አሉ። ዶክተር አበባው ገበየሁ የአማራ ብሔራዊ ክልላዊ መንግስት የጤና ቢሮ ኃላፊ ናቸው። ወረርሽኙ በቁጥጥር ስር መዋሉን ተናግረዋል። በጤና ዝግጅት በስፋት ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያው የዕለቱ አብይ ርዕስ ይቀርባል። አዲሱን የቀን ገቢ ግምት በተመለከተ ደረጃ ሐመርኋ አነስተኛ ቁርጥ ግብር ከፋዮችም ሆነ ማንኛውም ግብር ከፋይ በግብር ከፋይን በተመለከተ የተቀየረ ነገር የለም ሲል የኢትዮጵያ መንግሥት አስታውቋል። የኢትዮጵያ የገቢዎችና ጉምሩክ ባለስልጣን ስራ አስኪያጅ አቶ ከበደ ጫኔ ባመኑበት ይክፈሉ በሚል የተሰራጨው ዜና እየተሳሳተ ነው ሲሉ አስተባብለዋል። ጽዮን ግርማ ተጨማሪ አላት። አዲሱ የቀን ገቢ ግምትን በተመለከተ የደረጃ ሀመር ውሃ ዝቅተኛ ግብር ከፋዮች ገማቾች የወሰኑት ግምት እንደተነሳና ነጋዴዎች ባመኑበት ይክፈሉ በሚል መወሰኑ ከቅዳሜ ጀምሮ በስፋት የተሰራጨ ዜና ነበር። የአሜሪካ ድምጽ ከዚህ ቀደም በዚህ ተመን ላይ ቅሬታ ሲያቀርቡ ወደ ነበሩ ነጋዴዎች ስልክ በመደወል አስተያየት እንዲሰጡበትም ጠይቆ ነበር። ነገር ግን ነጋዴዎቹ እነሱም እንዲህ አይነት መረጃዎች ደርሷቸው በመደሰት ወደ ቀበሌ ሲሄዱ ቅሬታቸውን ባለ ያለው አሰራር ቀደም ሲል በነበረው እንዲያቀርቡ ያቀረቡትም እስኪጣራ እንዲጠብቁ እንደተነገራቸው ገለጹልን። ሁኔታውን ይዤ በሚኒስቴር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ ከበደ ጫኔ ጋር ደወልኩ። አቶ ከበደ ለሪፖርተር ጋዜጣ የሰጡትን ቃለ ምልልስ ጠቅሰው እሱ ተዛብቶ በመቅረቡ እንጂ ምንም የተቀየረ አሰራር እንደሌለ ገለጹልኝ። ባመኑበት ይክፈሉ አላልኩም፣ እና ኢንተርቪው አድርጎኛል፣ ግን ብስቶክ የሆነ ነገር ነው ያስተላለፈው። ርምት ማድረግ እንዳለባቸውም ተነጋግረናል። በቀጣይ የትም ማስተካከያ እናደርጋለን ብለው ይቅርታ ጠይቀዋል። በአሁኑ ሰዓትም ምንም የተቀየረ ነገር እንደሌለና እና ነጋዴዎች በተዘጋጀው የቅሬታ አሰራር መሰረት ቅሬታቸውን የሚያቀርቡበት መንገድ ብቻ እንዳለ ተናግረዋሉ አቶ ከበደ የተወሰነ ነገር የለም ሰዎች የተጋነነብን የሚል ቅሬታ ያላቸው ካሉ የቅሬታ ስርዓት ተዘርብቷል የተጋነነውን በስርዓት እየቀረበ እውነት ተጋናል አልተጋነነም እየተመረመረ መረጃቸው እያቀረቡ ምሻሻሉ ይሻሻላል ትክክለኛ ግምት ከሆነ ደግሞ በዛው ጽንቶ ይከትላል። ስለዚህ የተቀየረ አሰራር ስርዓት የለም። በሌላ በኩል ዛሬ ከጠዋት ጀምሮ በመርካቶ የሚገኙ ነጋዴዎች የመሸጫ መደብሮቻቸውን ዘግተው እንደነበርና ከሰዓት በኋላ ደግሞ በከፊል መክፈታቸውን በአካባቢው የሚገኙ ነዋሪዎች ገልጸውልናል። በቦታው እንደነበር ገልጾ ስሙን መናገር ያልፈለገ ወጣት ተከታዩም ብሎናል። ከአራት ሰዓት ዝግ ነበረ። ከዛ ፌደራሎች ጭንጭንታውን ሲሰሙ እንዳለ መጡ። በመኪና በጀሬን በሁሉም በቃ መጡ። በግድ እንዲከፍቱ አደረጉ። ከዛ ወደ አምስት ሰዓት አካባቢ ስድስት ሰዓት አካባቢ በግድ ሲፈቱ ስለተባለ ከፈቱ። ከዛ ወደ ስራ ገቡ ማለት ነው እንጂ ጠዋት ዝግ ነበረ። ጥዋት በቃ ወደ አንዋር መስጊድ አካባቢ ወሳይ በቃ ረብሻት ነበረ። ሰው ከመንገድ አልስበት ግርግር ነበር። በቃ እንዳለ ወ ወጣቱ እንደገለጸልን ነጋዴዎቹ የተተመነውን የቀን ገቢ ግምትና የግብር ከፋይነት መርሃ ግብራቸውን መለወጡን በተመለከተ ተቃውመው አድማ እንደነበር ገልጾ ከሰዓት በኋላ ግን ሱቆቹ በከፊል መከፈታቸውን አስረድቶናል። ከዚህ ቀደም በኮልፌ ቀራኒዮ በአልጋ ልብስ ስራ ተሰማርተው ከነበሩትና ስናነጋግራቸው ከቆየነው መካከል ባመኑበት ይክፈሉ የሚለውን ዜና ሰምተው በመጠባበቅ ላይ እንደነበሩ አንድ ነጋዴ ገልጸውልናል። አዲስ ነገር ምንም የለም። አሁን ከመሸን የሰማሁት እንግዲህ ሰው ባመነበት ይክፈል ምናምን የሚባል ወሬ ደግሞ እየተሰማ ነው። ምንም በግልጽ የተነገረን ነገር የለም እስካሁን። ነጋዴዎቹ እንደሚሉት አሁን እየተባሉ ያሉት ቅሬታችሁን በተዘጋጀው የቅሬታ ማቅረቢያ መንገድ አቅርቦ ብቻ ነው። አቶ ከበደ ጫኔ በበኩላቸው ሰማኒያ በመቶ የሚሆኑ ነጋዴዎች በዚህ ሂደት ቅሬታቸውን እያቀረቡ ምላሽ እየተሰጣቸው ነው ብለዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ባለፈው ሐሙስ እዚህ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ ዶክተር አዲሱ ገብረ እግዚአብሔር የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር የአገሪቱን የመብት አያያዝ ሪፖርት ያቀረቡበት አንድ ስብሰባ ተካሂዶ ነበር። ስብሰባውን የጠራው የኢትዮጵያ መንግስት ተቀጥሮ ይሰራል የተባለው ኤስጂአር ኤልኤልሲ የተባለው ሎቢስት ወይም አግባቢ ቡድን መሆኑም ታውቋል። በስብሰባው ላይ ለመገኘት ከሄዱ ኢትዮጵያውያን መካከል አንዳንዶቹ ከገቡ በኋላ እንዲወጡ የተደረጉ ሲሆን፣ ሌሎች ደግሞ ከብዙ ጭቅጭቅ በኋላ ቢገቡም ጥያቄ የማቅረብ ዕድል እንደተነፈጉ ተናግረዋል። አዲሱ አበበ ዝርዝር ዘገባውን ያቀርባል። የሐሙሱ ስብሰባ የዲሲ ግብረ ኃይል በሚባለው ቡድን ቅዋሜ ደርሶበት እንደነበር ከተለያዩ ድረ ገጾች ተረድተናል። ይህ ተቃውሞ የደረሰበት ስብሰባ አጀማመሩ ምን ይመስል ነበር? አቶ ዳዊት ሙሉጌታ ስብሰባውን ከተከታተሉ ኢትዮጵያውያን አንዱ ነበሩ። መጀመሪያ በር ላይ ስም ዝርዝር እያዩ ነው የሚያስገቡት። ምክንያቱም በግብዣ ብቻ ነበረ ጥሪው። ግብዣው የደረሰኝ ከሎቢንግ ካምፓኒ ማኔጀሯ ነበረ። እሱን አሳየውኝ ኢሜሉን። ነገር ግን ከዛው ከኢምባሲው ሰዎች ቀጥታ በእነሱ የተጠሩ ሰዎች ካልሆኑ አብዛኞቹ አልገቡም። ምክንያቱም ከሪዘርቬሽን ውጪ ኢምባሲው የጠራቸው ሰዎች አሉ፣ ሀበሾች በግለሰብ እና ኢምባሲው ሀበሾች በሪዘርቬሽኑ ይመጣሉ ብሎ አልጠበቀም። ምክንያቱም ዋንቱ ዋን ስለሚጠሩ ማለት ነው። የሀበሻ እንግዶች እኛ የመጣ ነው በሎቢንግ ካምፓኒ ነው። እዛ ስም ዝርዝራችን አልተገኘም፣ የሀበሻ ስም ዝርዝር ውስጥ ስለዚህ አትገቡም የሚል ጥያቄ ቀረበልን። ነገር ግን እኔ እዛው ቁጭ ቆንኩኝ ለአንድ ለአስራ አምስት ደቂቃ ክርክር ነበረ ወደ አራት አምስት የሚሆኑ ሰዎች ይመስለኛል የኤምባሲ ሰራተኞች ናቸው። በኋላ ግን ነገሩ በጣም የከረረ ሲሄድ የኤምባሲው ምክትል አምባሳደር የሆኑት አቶ ረታ ና አቶማ ረታ ይባላሉ መድረኩን ይመሩት የነበረው የዛ ቀን እሳቸው ነበሩ። እሳቸው እና አንድ ስሙን አሁንም አላስታውሰው የአሜሪካ መንግስት ወካይ ነኝ ያለ ሰው መጨረሻ ላይ እንግዲህ ገብተህ እንድን ውጭ እንደሚጮ ሰዎች ተቃውሞ የማታሰማ ከሆነ ሰዓት እንፈቅድላለን። ገብተህ ተካፍለ ትወጣላሉኝ። እሽ ተስማማው፣ መታወቂያ እናሳያሉኝ፣ ስሜን መዘገቡ። በዛ ሁኔታ ነው የገባሁት። እና መክፈቻ ንግግር ማናረገ መክፈቻ ንግግር እንግዲህ መድረኩን አቶ ረታ ከፈቱት እና መክፈቻ ንግግሩን የኤምባሲው አምባሳደር ግርማ ብሩ አረጉ። በመቀጠል አቶ ዶክተር አዲሱ ገብረ እግዚአብሔርን ጋበዟቸው። ከዛ ይሄ ነው ሌላው በዚህ ስብሰባ እንዲሳተፉ በአዘጋጁ ሎቢስት ቡድን የተጋበዙት ነገር ግን ከገባሁ በኋላ እንደወጣ ተደረገሁ ያሉት የሕግ ባለሙያው አቶ ፍጹም አቻሜልህ ናቸው። ገና ሲገቡ ጀምሮ ካዩት ይነሳሉ። የዋሽንግተን ዲሲ ግብረ ኃይል ልጆች ናቸው። እዚያ ሰላማዊ ሰልፍ ሲያረጉ መፈክር ይዘው የታሰሩ ሰዎችን ፎቶግራፍ ይዘው ስማቸውን እየጠሩ የሚገቡትን ሰዎች፣ እኔንም ጭምር አትግቡ እና ሎቢንግ ፈርሙን ደግሞ ለገዳዮች ነው ሎቢ የምታደረጉት እያሉ ይሉ ነበር እና እኔ እንግዲህ ያንን አስመዝግቤያለሁ። በስልኬ ውስጥ አለ፣ የላኩት የኢሜይል መልእክት። እሱን ይዤ በርጋ፣ አንድ ወጣት ነጭ ልጅ ስሜን ጠየቀ። የነገርኩት ግብ አለኝ። በርጋ አንድ ኢትዮጵያዊ ወጣት የትግራይ ተወላጅ እሱ ስም ማን ነው አለኝ። ስሜን ነገርኩት። አይዚ የአማርኛ ልጅሱ ጋር የለህም አለኝ። እኔ ለዛ ላክም፣ እዛ በርጋ ያለውን ልጁን ጠይቀው በእነሱ ኩባንያ በኩል ነው የተመዘገብኩት ብዬ ትቼው ገባሁ ከአምስት ደቂቃ በኋላ ይሄ ወጣት ልጅ መጣና ኢትዮጵያዊው እዚህ ስምህ ጋ ስለሌለ ውጪ ውጣና ተመዝግበን አለኝ አልወጣም ምክንያቱም ተመዝግቤን የገባሁት እና ደግሞ ይኸውልህ ኢሜይሉ ምንም ሌላም ነገር አያስፈልግም ስለዚህ አልወጣም አልኩት ሄደ እንደገና ከአምስት ደቂቃ በኋላ ሌላ እንደዚሁ ፈርጠም ያለ ጡንቻ ያለው የትግራይ ተወላጅ እንዳይመስለኝ የዛ አካባቢ የሴኪሪቲ ሀላፊውን እንደዛ ይመስላል ሁኔታው መጣ ማን የጠራህ አለኝ እናንተ በፈለጋችሁት መሰረት ተመዘገብኩኝ መጣሁ። በሎቢንግ ኩባንያው ኢሜይል ላኩኝ። በዛ ነው የመጣሁት እና ምንድን ነው ነገሩ? ይሄ እኮ የሰብአዊ መብት ስብሰባ ነው። ይሄ የኢትዮጵያ ኤምባሲ ነው። እዚህ ስብሰባ ይካሄዳል። የምትፈልጉትን መስፈርት አሟልቼ ነው የመጣሁት። አይ ውጪ ውጣና ተነጋግረን ተመዝግበህ ትመጣለህ። ምክንያቱም የአማርኛ ሊስት ውስጥ የለህም። እንዴት ነው የገባኸው እንዴ? በአጥር ዘልዬ አይደለም የገባሁት። በር ላይ ልጁ አስገባኝ እና የሚያስፈልገውን አሟልቼ ነው የገባሁት። ስለዚህ ተመልሼ መውጣበት እና መዘገበት ምክንያት የለም። አልወጣም አልኩት። እንደገና ከአንድ ደቂቃ በኋላ ለነገሩ ሄደው ተነጋገሩ። አሁን ሳይ ፎቶግራፍ ላይ የኮሚሽነሩም ኮሚሽነሩም እዛ ነበረ አይቼዋለሁ። አጠገቤ ሌሎች ሰዎች መጥተው ተቀመጡ። ስብሰባው እንግዲህ ሊጀመር አካባቢ ነው። ከተሰብሳቢዎች መሀል የኦሮምኛ ተናጋሪዎች ነበሩ። ከፊቴ ነበሩት። አንደኛው ለእኔ ሊያብራራልኝ ሞከረ። እንዲህ እኮ ነው ሲለኝ ከእርሶ ጋር ለማወራው ከእሱ ጋር ነው አልኩት። ሶስተኛ ሰው መጣ እንደገና እንደዚሁ ኃላፊ ነገር ይመስል የትግራይ ተወላጅ ነው እዚህኛ ሊስት ጋር ስለሌለ መውጣት አለብህ አለ። ይሄ የኢትዮጵያ ኤምባሲ አይደለም፣ የእናንተ ስብሰባ ነው አልኩት። አዎ፣ የኛ ነው አለ። የሰብዓዊ መብት ስብሰባ አይደለም አልኩት። አይደለም እና እንድትወጣ ነው። ፈልጋ ውጣ ነው የምትለኝ አልኩት። አለ ስማቸውን ለመያዝ ሞክረዋል። ቅርታ አልጠየቁም። ከስብሰባ ውጡ ተብለው ወጡ። አቶ ፍጹም ከዚያስ? ወጣው እንደገና በር ላይ ያንን ወጣት ልጅ አገኘው። መጥቻ አስገብታ ነበረ። አሁን እያስወጡኝ ነው። ምንድን ነው እየሆነ ያለ? አልኩት። እሱ እንደገና ለእኔ ተሟጋች ሆነ። ለምን ለምን ነው የምታስወጡት? አላቸው ነው እኛ ጋር ሊስት የለም ዝም ብሎ ነው የገባው ምናምን አሉት። ከዛ ለልጁ ነገርኩት። ለእነዚህ ገዳዮች ነው ያንተ ድርጅት ሎቢ የሚያደርገው እና ንገረው፣ ለሀላፊ ለአለቃ፣ እነዚህ ገዳዮች ናቸው። እዚህ ሀገር ባይሆን ኖሮ ወያስሩኝ ወይገሉኝ ነበረ። ዋና አላማዬና ለመግባትም የፈለግኩት ጥያቄ ለማቅረብ ነበር ያሉኝ አቶ ዳዊት ሙሉጌታ። ለመሆኑ ጥያቄ ለማቅረብ እድል አገኙ? በሩ ላይ ልግባ፣ አትገባም የሚል ውዝግብ ቢኖርም አሉ፣ በመጨረሻ ግብዣውን የላኩልኝን ሰው አግኝቼ እሳቸው ጠይቀው ገባሁ ግን በማስጠንቀቂያ ነበር ይላሉ። እንዴት እንደ ማስጠንቀቂያም እንደ ጥያቄም አድርገው ውስጥ ገብታ እንድነሱ አትጩኸም፣ እንግዲህ መታወቂያን አሳየን ምናምን በሚል ለመግባት ስል ያው መታወቂያን አሳየኋቸው ስሜን መዘገቡና በኋላ ላይ ስብሰባው መጀመሪያው አካባቢ ላይ ገባሁ ወደ ውስጥ። ጥያቄ ለመጠየቅ እድል አገኘ። ጥያቄውን እድል የሚሰጡት የነበሩት ምክትል አምባሳደሩ አቶ ወረታ ነበሩና አዳራሹ ሲያዞሩ ሲያዞሩ ቆይተው መጨረሻ ላይ እኔ ብቻ ነበርኩኝ እጅ ያወጣሁትና የመጨረሻው ጥያቄ ደረሰኝ ለእኔ ነበርና ጥያቄው እንግዲህ ያው ለእኔ አልተመለሰም። ለነጮች እንዲም እንዲፈልጉት አድርገው ያው ለመመለስ ሞክረዋል። ሰምተዋል። በኋላም ፕሮግራሙ ካለቀ በኋላም ስለጠየቁ ጥያቄ ጠይቀውኛል። የመጡ ወደ አራት አምስት የሚሆኑ ሰዎች አቶ ዳዊት እንደገለጡልኝ ለሚቀርቡ ጥያቄዎች መልስ ይሰጡ የነበሩት ከኢትዮጵያ የመጡት የሰብአዊ መብት ኮሚሽነሩ ዶክተር አዲሱ ሲሆኑ የሎቢስት ቡድኑ ተግባር ስብሰባውን ማደራጀት፣ የሚበተኑ ወረቀቶችን ማዘጋጀት ነበር። በስብሰባው ወቅት ስለተነሱ ጥያቄዎች ግን አቶ ዳዊት ይህን ብለውኛል። የአምነስቲ ተወካይ የሆኑ ሰዎች ስለ እስክንድርና ስለ አንዳርጋቸው ስለ ሂውማን ራይት መንግስት ጋር ስላለው ግንኙነት ወደፊት እንዴት የሂውማን ራይት አያያዝ እንዲል ልሻሻል እንደሚገባ አንስተዋል። እኔም የራሴን ጥያቄ አንስቻለው በቅርብ ስለተደረገው ስለ ስድስት መቶ ምናምን የሕዝብ ጭፍጨፋ ሪፖርታቸው ላይ አቅርበዋል ና የጎንደርና የአማራ አጠቃላይ በኢትዮጵያ ውስጥ ብለው ወደ ስድስት መቶ ሀያ ሰባት ሰዎች ተገለዋል ና ግድያውን በሚገርም ሁኔታ ተመጣጣኝ እርምጃ ነው የተወሰደው ምናምን እያሉ ነበር ለሪፖርቱም ለዛ ላይም ሲያቀርበ የነበረው ከዚ በፊትም ፓርላማ ላይ ሲያቀርበው የነበሩትና ትኩረት አድርጌ ጥያቄ ያረኩት በዛ ጉዳይ ላይ ነው። እኔ የጠየቅኩት ጥያቄ ላይ ብዙ ሰዎች ጥያቄ የፈጠረባቸው መቶ ፐርሰንት የፓርላማው መቀመጫ የመንግስት ነው ስል ብዙ ሰው በመገረም ነበር ፊቱን እየዞረሰ የነበረው ሲቀጥል የስድስት መቶ ሀያ ሰባት ሰው ተገሏል እና የፍትሀዊ ነው ያሉትን ዶክተር አዲሱን ለእርሶ ይሄ ቁጥር ነው ለእኛ ግን ወንድም፣ እህት፣ አባት እና ልጅ ነው የሚናገሩት። ቁጥር ለመንግስት ከበራፍ እያደረጉ ነው። ስለዚህ ለምን ስለእነ አንዳርጋቸው ጽጌ ስለእነ እስክንድር ነጋ አንዱ አለም አድራጊ አትነግሩንም። አትነግሩ ይህን እንደዚህ ብለን በምንጠየቅበት ጊዜ በጣም ሰው በመገረም ነበር የፊቱ ላይ የሚታየው። ሁለቱም እንግዶቼ ይህን ጉዳይ አስመልክተው ስብሰባውን ላዘጋጀው ቡድንም ሆነ ለኢትዮጵያ ኤምባሲ የቅሬታ ደብዳቤ እንደሚጽፉ ገልጠውልኛል። በዚህ ሪፖርት ላይ ከኤምባሲው መልስ ለማግኘት ሞክሬ አልቀናኝም ተደጋጋሚ የስልክ ጥሪ ባደርግም የሎቢስቱንም ስልክ አግኝተን ደውለን ነበር። ጉዳዩን በሚመለከት ግሬ ሎውማን የሚባሉ ሰው እንደሚደውሉልኝ ተነግሮኝ ስልኬን ሰጠሁ። እስካሁን ምንም አልሰማውም። እነርሱም መልስ ካላቸው ወደፊት የምናቀርብ መሆናችንን እንገልጣለን። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አማችና ከፍተኛ አማካሪያቸው ጃረድ ኩሽነር የሚስተር ትራምፕ የምረጡኝ ዘመቻ ከሩሲያ ጋር ግንኙነት ነበረው ተብሎ በቀረበው ውንጀላ ዙሪያ ዛሬ ሰኞ የተወካዮች ምክር ቤቱ የሕግ መወሰኛ ምክር ቤት የስለላ ኮሚቴ ፊት ቀርበው ቃላቸውን ሰጥተዋል። ሩሲያ በፕሬዝደንታዊ ምርጫው ጣልቃ ገብታለች፣ የትራምፕ ዘመቻ ሰዎችም ከሞስኮ ጋር ተመሳጥረዋል የሚለውን ክስ የሚመረምረው የሕግ መወሰኛ ምክር ቤቱ ኮሚቴ የዛሬውን ሸንጎ የሚያካሂደው በዝግ ነው። ፕሬዚደንት ትራምፕ ከሩሲያ ጋር ምንም ግንኙነት አላደረግኩም ሲሉ አስተባብለዋል። ከልጆቻቸው አንዱ የበኩር ልጃቸው ዶናልድ ግን የአባታቸው ተፎካካሪ የነበሩትን የዴሞክራቲክ ፓርቲ ውጩ ሂላሪ ክሊንተንን የሚጎዳ መረጃ ለማግኘት ፈልገው ከአንዲት ሩሲያዊ ጠበቃ ጋር ተገናኝተው እንደነበር አምነዋል። ጃሬድ ኩሽነር ነገ ደግሞ የተወካዮች ምክር ቤቱ የስለላ ኮሚቴ ፊት ይቀርባሉ። ሪፖርተራችን ዝላቲታ ሆክ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታ እየታቀርበዋለች የቤትና የሕንፃ ግንባታና ሽያጭ ኩባንያ ባለቤት ኢንቨስተርና አሳታሚ ጃረድ ኩሽነር የሚስተር ትራምፕ ልጅ የኢቫንካ ባለቤት ናቸው። አባታቸው ቻርልስ ኩሽነርም የቤትና የሕንፃ ንግድ ባለቤት ነበሩ። በፕሬዝደንታዊ ምርጫው ዘመቻ ወቅት ከከፍተኛ አማካሪዎቻቸው አንዱ የነበሩት ጃረድ ፕሬዝደንት ከሆኑ በኋላም ከእጅግ ቅርብ አማካሪዎቻቸው አንዱ አድርገው ሾመዋቸዋል። ፕሬዚደንቱ አጥባቂ የአይሁድ እምነት ተከታይ የሆኑትን የልጃቸውን ባለቤት ጃረድን የመካከለኛው ምስራቅ ፖሊሲ ዋና አማካሪያቸው እንዲሆኑም ሰይመዋቸዋል። ጃረድ ከሌሎች ሀገሮች ጋር በምናደርጋቸው ስምምነቶች፣ በመካከለኛው ምስራቅም ሰላም እንዲወርድ ለማድረግ የምንችለውን በመፈተሽ በሌሎችም ጉዳዮች እንዲያግዘ እንፈልጋለሁ። ሚስተር ትራምፕ ለልጆቻቸውና ላማቻቸው ለጃረድ ዋይት ሀውስ ቤተ መንግስት ውስጥ ከፍተኛ የስልጣን ቦታ በመስጠታቸው ሲነቀፉ ቆይተዋል። የሚስተር ትራምፕ ቤተሰብ የንግድ ኩባንያዎች ባለቤትነት አስተዳደሩ ውስጥ ከያዟቸው የፖለቲካ ስልጣን ቦታዎች ጋር የጥቅም ግጭት ሊፈጥሩ ይችላሉ የሚሉ ስጋቶች በዲሞክራት የምክር ቤት አባላት ተቀስቅሰዋል። ባለፈው ሳምንት ጃረድ ኩሽነር የግል ንብረታቸውን ይፋ ባደረጉበት በመጀመሪያው ሪፖርት ዝርዝር ውስጥ ሳያስገቡት ቀርቶ የነበረውን በትንሹ አስር ነጥብ ስድስት ሚሊዮን ዶላር የሚገመት ንብረት ጨምረው እንዲያስተካክሉ መደረጉ በጥቅም ግጭት ዙሪያ የተነሱትን ስጋቶች ይበልጡን አቀጣጥሏል። የካሊፎርኒያዋ ዲሞክራት የምክር ቤት አባል ማክሲን ዋተርስ ብዙዎቻችን ፕሬዝዳንቱና ቤተሰቦቻቸው የሚፈጽሙትን ህገወጥና ህገ መንግስቱን የሚጥስ ተግባር ለማጋለጥ በተቻለ መንገድ ሁሉ ስንሞክር ቆይተናል። እኔ በበኩሌ ወንጀለኛ ቤተሰብ የሚል ስም ከሰጠዋቸው ቆይቻለሁ። ሩሲያ በ2016ቱ ፕሬዝደንታዊ ምርጫ ጣልቃ ገብታለች፣ የፕሬዝደንት ትረምፕ የዘመቻ ቡድንም በምርጫው ለማሸነፍ ከሞስኮ ጋር ተመሳጥሮ የፈጸመው አድራጎት አለ የሚሉት ውንጀላዎች በዩናይትድ ስቴትስ ምክር ቤትና በልዩ አቃቢ ህግ ምርመራዎች እየተካሄዱባቸው ነው። በዚህ ሳምንት የፕሬዝደንቱን አማች አቅርበው ቃላቸውን የሚቀበሏቸው የመወሰኛውና የመምሪያው ምክር ቤታዊ ኮሚቴዎች ቅዳሜ ዕለት ስራቸውን ከለቀቁት በዩናይትድ ስቴትስ የሩሲያ አምባሳደር ሰርጌይ ኪስሊያክ ጋር ሁለት ጊዜ በስልክ ስላደረጉት ውይይት ሳይጠይቋቸው አይቀርም። የኩሽነር ጠበቆች በበኩላቸው ከሩሲያው አምባሳደር ጋር የተነጋገሩት ዩናይትድ ስቴትስና ሩሲያ በሶሪያ ጦርነት ጉዳይ ትብብር ሊያደርጉ በሚችሉበት መንገድ ላይ ነው፣ ያ ደግሞ የትኛውንም ህግ የሚጥስ አይደለም ብለዋል። ፕሬዚደንት ትራምፕ በሩሲያ ጣልቃ ገብነት ዙሪያ የተያዘው ምርመራ በድብቅ ይፋ በወጡ ምስጢራዊ መረጃዎችና በሐሰት ዜና ላይ ተመርኩዞ ቤተሰቤን ለመወንጀል የተከፈተ ዘመቻ ነው ብለው ውድቅ አድርገዋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ስም የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። በዌብሳይታችን አምሃሪክ ዳት ቪኦኤኒውስ ዳት ካም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። ስርጭታችንን ከኦዲናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ሞቢ ኤምኦቢአይ ላይ ትገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ተኩል ነው። ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ቀናስጥልኝ ካትሪና ስራ እባላለሁ ከቶሮንቶ ነው ሲሆን ያቀረበችው ሁለት ምሁራን በተመለከተ ዶክተር ዮሐንስ በእድሜያቸው የተማርነው ነው ሲያስረዱት የነበሩ ምን አለ ፍቅር የሚያመጣ ነገር ተከትለ ወደ ፍቅር የሚያመያ እነዚህ እኮ ኢትዮጵያ ለመበታተን የተነሱ ናቸው። እድሜያቸው ወይ ዛሬ ብለው ይሻለኛል ኢህአዲግ ልበላችሁ። ዶክተር ዮሐንስ የምናገሩት ትክክለኛ በድሮ ጊዜ ኢትዮጵያ በኢትዮጵያዊነታ ነው እንጂ የምትታወቀው። ይሄ እኮ የእኛ አንድነት የማይፈልጉ ጠላቶቻችን የሚዘሩብን መርዝ ነው። እባካችሁ እባካችሁ ዘር ሀገር አይገዛም። ሰው ሰው ነው። እኔ እነሱንም እኮ እንን አይደለም ግን ለፍቅር እንዘጋጅ ነው የምለው። ሰላም፣ ቪኦኤዎች እንዴት ናችሁ? በዶክተር ዮሐንስ እና በዶክተር ብርሃነ መስቀል መካከል ያለውን ውይይት ሰምቼ ያለው እውነት በጣም ትልቅ ልዩነት ነው ያለው። ዶክተር ዮሐንስ ትክክለኛውን ነገር ነው ያስቀመጡት። ኢትዮጵያ የኢትዮጵያውያኖች ነች። ዶክተር ብርሃነ መስቀል ሀይድ ይዘው እየተናገሩ ነው ያለ በአሁኑ ሰዓት ኢህአዴግ እያደረግ ያለው መከፋፈል ለራሱ ሲል ነው እንጂ ለኦሮሞ ሲል አይደለም ለጋምቤላ ኦር ለአማራ ሲል አይደለም ለራሱ ሲል ነው። እኛ የምንፈልገው ኢትዮጵያውያኖች አንድ መሆን ነው። በክፍለ ሀገር ተከፋፍሎ በሚገዛበት ጊዜ እንደዚህ አይነት ችግር አልነበረም። የብሔር ብሔረሰብ ችግር አልነበረም። ኢህአዴግ ለራሱ ሲል ያደረገው ነገር ነው። አስቀምጦታል እኮ መስከ መገንጠል እንደሚቻል አስቀምጦታል። አንድ አርዕስት ያነሳሉ፣ በዛ አርስት ላይ ክብሪት ይጭራሉ። እኛ ጋዝ እየጨመርን ያለ ነው። ኢትዮጵያ የኢትዮጵያኖች ነች። ይሄ በአራት ነጥብ መዘጋት ያለበት ነገር ነው። እንደምን እንደምናላችሁ፣ አንድነት ኃይል ነው። እባካችሁ ስለ አንድነት ጸልዩ። እግዚአብሔር አንድ ሰው ነው የፈጠረው ሺህ ሰው አልፈጠረም። አዳምን ብቻ ነው የፈጠረው ሌላ የፈጠረው የለም። እባካችሁ ይሄ የልጅ ጨዋታ ተውት። ለኪሳራ ነው ያደረገ። ማንኛችንም አላተረፍንም። ማንኛችንም አልተጠቀምንም። ሞታ አመት ለማትሞላ እድሜያችን ለምንድነው እርስ በራሳችን የምንባላው? ሰባ ሁለት አመት ሰው ነኝ። ብዙ ነገር አይቻለሁ በሕይወቴ። መመክራችሁ ፕሊዝ አንድነቱ ነውቱ ያዋጣል። ለምንድን ለምንድን ነው በአገራችን በተወለድንበት የመሀይም ስራ እየሰራችሁ ወደ ጥፋት የምትመሩ? አገሪቷ አንድነት ነው የሚያዋጣል። ከአንድነት ውጭ ምንም ተስፋ የለም። ድርሻ ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳትካም ነው። ክቡራትና ክቡራን አድማጮች፣ በነጻ በምትደውሉበት ጊዜ በተዘዋዋሪ የስልክ መስመራችን 202205994 2 ማለት ነው። በቅድሚያ በያላችሁበት ሀገር የውጭ ወይም የዓለም አቀፍ አገልግሎት ደውላችሁ ይህንን ቁጥር እንድትሰጡ እንጠይቃለን። ብዙ አድማጮች ክፍያ መጣብን እያላችሁ አቤቱታ እያሰማችሁ ነው፣ ቅሬታ እያሰማችሁ ነው። በቀጥታ ከደወላችሁ ቢላችሁ ላይ ክፍያ መምጣቱ አይቀርም። በቅድሚያ ወደ ዓለም አቀፍ አገልግሎት ኢትዮጵያ ውስጥ ከሆነ ደግሞ ዘጠና ስምንት ደውላችሁ ተዘዋዋሪ ጥሪ መሆኑን እንድታስመዘግቡ እንጠይቃለን። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። አሁን ሙዚቃ እንጋብዛችሁ። የዘገየሽበት ምን ይሆን ምክንያቱ፣ ማህሙድ አህመድ። የፕሮዲውሰሯ ብርሃን ኃይሉ ግብዣ ነው ምንሆ ምክንያቱ ምንሆ ምክንያቱ አይኖች ተራቦ ደረሰ ሰዓቱ የዘገየሽበት ምንሆ ምክንያቱ ምንሆ ምክንያቱ አይኖች ተራቦ ደረሰ ሰዓቱ ቢደርስ መምጫሽን መምጣሽና አስበው።

ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምን አምሽታችሁልኛል የተከበራቸው አድማጮቼ። በአትሌቲክስ ጃማይካዊው ሁሴን ቦልት አሁንም በዓለም ፈጣኑ ሯጭ መሆኑን እያስመሰከረ ነው። በሞናኮ ዳያመንድ ሊግ 100 ሜትሩን ከ10 ሴኮንድ በታች ገብቷል። በእግር ኳስ የኢትዮጵያ ከፍተኛ ሊግ ውድድር ተጠናቋል። ጅማ ከተማ ዋንጫውን ወስዷል። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ባሳለፍነው ሳምንት አርብ ሞናኮ ላይ የተካሄደውን የዳያመንድ ሊግ ዜና ላስቀድም። በዚህ በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር በሚዘጋጀው የዳያመንድ ሊግ ሁሴን ቦልት ጡረታ ለመውጣት የቀረው ጊዜ በጣም ጥቂት ቢሆንም በፈጣኑ የመቶ ሜትር ሩጫ ውድድር አሁንም በዓለም ተወዳዳሪ የሌለው መሆኑን አስመስክሯል። የ30 ዓመት ዕድሜ ያለው ቦልት ምንም እንኳ በአርቡ ዳያመንድ ሊግ አጀማመሩ ላይ ጥቂት የደከመ መስሎ ቢታይም 30 ሜትር እንደሮጠ ፍጥነቱን ጨመረ። 20 ሜትር ሲቀራቸው ሁሉንም ቀድሞ እንደሚጨርስ አረጋገጠና በ9.95 ሴኮንድ አጠናቀቀ። በጣም በቅርብ ከሚከታተለው አሜሪካዊው አይዛ ያንግ በ0.03 ሴኮንድ ነው ቀድሞ የጨረሰው። የደቡብ አፍሪካው ሲምቢኔ አካኒ ሶስተኛ በዳግማዊ ሉዊስ ስታዲየም አርብ እለት ሌሎች የተለያዩ ውድድሮችም ተካሂደዋል። በአራት መቶ ሜትር ወንዶቹ አፍሪካውያን ናቸው ነግሰው የታዩት። ቀድሞ በአሜሪካውያኑ ፈጣን ሯጮች ተይዞ መቆየቱ ይታወሳል። አርብ እለት ግን አንደኛው የደቡብ አፍሪካው ቫን ኒከርክ ዌይድ ሲሆን ጊዜው 42 ሴኮንድ ነጥብ ሰባት ሶስት ሆኗል። የሁለተኛና ሶስተኛነቱን ስፍራ የወሰዱት የቦትስዋና አትሌቶች ናቸው። ማካዋላ አይዛክ ሁለተኛ፣ ቴቤ ባቦሎኪ ሦስተኛ። በወንዶቹ 800 ሜትር ኢማኑዌል ኮሪር ከኬንያ ቀድሞ ገብቷል። ካናዳ ሁለተኛ። አሁንም በወንዶቹ 1500 ከአንደኛ እስከ ሦስተኛ ተከታትሎ የገቡት በኤሊጃ ማናንጎይ የተመሩት የኬንያ አትሌቶች ናቸው። በ3000 የዩናይትድ ስቴትስ አሜሪካው ኢቫን ጄገር በ8:01.29 አንደኛ ሲሆን ኬንያዊው በሬክ ኪቾጌ ሁለተኛ ሆኗል። የከፍታ ዝላይና የጦር ውርወራ ውድድሮችም ተካሂደዋል። በዕለቱ የፖላንዱ ሊሴክ ፒዮት አምስት ከ82 ሜትር ዘሎ አንደኛ ሆኗል። የቼክ ሪፐብሊኩ ኩዲሊካ ያን እንዲሁም ፈረንሳዊው ሚናልዶ ኬቨን አምስት ሜትር ከሰባ ሁለት ዘለው የሁለተኛና ሦስተኛነቱን ስፍራ ወስደዋል። ሌሎች አራት አትሌቶችም አምስት ከሰባ ሁለት ዘለዋል። የሞናኮው ዳያመንድ ሊግ ዜና በዚሁ ላብቃ። በቅርቡ ለንደን በምታስተናግደው የዓለም አትሌቲክስ ሻምፒዮና ውድድር ኢትዮጵያ ከ800 እስከ ማራቶን ባሉት ርቀቶች የሚሳተፉትን አትሌቶቿን አዘጋጅታለች። የስም ዝርዝራቸው ግን ይፋ አልተደረገም። ተከታትለን እንደወጣ እንገልጻለን። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ይሆናል የሚወስዳችሁ በሱፐር ሊጉ ጅማ ከተማ ዋንጫ አንስተዋል፣ ይላል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ባሳለፍነው ሳምንት አጋማሽ ድሬዳዋ ላይ በተደረገው የኢትዮጵያ ከፍተኛ ሊግ ውሳኔ ጨዋታ እና ከነማ ዋለው አዲስ ራት ዩኒቨርሲቲን ሁለት ለአንድ በመርታት የሁለት ሺህ ዘጠኛ ተምረት የከፍተኛው ሊግ ሻምፒዮን ሆኖ ዋንጫውን ጅማ ከነማ አንስቷል። የጅማ ከነማና ወልዋሎ ዓዲግራት ዩኒቨርሲቲ ለፍጻሜ የበቁት በውድድር አመቱ ከየንድባቸው አንደኛ፣ ሁለተኛ አጠናቀው ሲሆን በቀጣይ አመትም ወደ ዋናው የኢትዮጵያ ፕሪሚየር ሊግ ይቀላቀላሉ። እንዲሁም ከየንድቡ ሁለተኛ ሆነው የጨረሱት የመቀሌ ከነማና የሀደ አሁፋና መቀሌ ከነማ አንድ ለባዶ በመርታት መቀሌ ከነማ የኢትዮጵያ ፕሪሚየር ሊግ የተቀላቀለ ሶስተኛው ክለብ ሆኗል። ዝና ከነማ ወልዋላ ዓዲግራት ዩኒቨርሲቲና መቀሌ ከነማ በሁለት ሺ አስር አመተ ምህረት የውድድር አመት ከኢትዮጵያ ፕሪሚየር ሊግ የወረዱትን ሶስት ክለቦችን ተክተው በዋናው ፕሪሚየር ሊግ ይሳተፋሉ። ሌላ የእግር ኳስ ዜና ወደ ሳፍ መልስ ማጣሪያ ያሸጋግረናል። የአፍሪካ ዞን ዘጠነኛ ቻለ የአፍሪካ እግር ኳስ ዋንጫ የመልስ ማጣሪያ ጨዋታዎች በተለያዩ የአፍሪካ ከተሞች በሳምንት መጨረሻ ተካሂደዋል። በመጀመሪያው ማጣሪያ ጅቡቲን አምስት ለአንድ ያሸነፈው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ሁለተኛውን የመልሱ ማጣሪያ ጅቡቲ እንደማትጫወቱ በማስታወቋ በፎርፌ የኢትዮጵያ ብሔራዊ ቡድን በአጠቃላይ ከስምንት ለአንድ ወደ ቀጣይ ማጣሪያ አልፏል። የኢትዮጵያ ቀጣይ ማጣሪያ ተጋጣሚን ከሱዳን እና ቡሩንዲ አሸናፊ ይሆናል። በሌሎች የአፍሪካ ከተሞች ኡጋንዳ ደቡብ ሱዳንን በመልሱ ጨዋታ አምስት ለአንድ ሱረታ አጠቃላይ ውጤት ስድስት ለሁለት ኡጋንዳ ወደ ቀጣይ ማጣሪያ አልፏል። ሴኔጋልም እንደዚህ ሴራ ቢሆንም በመልክ ጨዋታ ሶስት ለአንድ እንዳሸነፉ በአጠቃላይ ውጤት አራት ለሁለት ወደ ቀጣይ ማጣሪያ አልፏል። ሌሎች የመልስ ማጣሪያ ጨዋታዎችም ተካሂደዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሞሮኮ ራዳት ላይ ጠራ ጠቅላላ ጉባኤ ዋና የአፍሪካ ዋንጫ ላይ የተሳታፊ ሀገሮች ብዛቱን ከአስራ ስድስት ወደ ሀያ አራት ከፍ ሲያደርግ የውድድሩን ወቅትም ከጥር ወደ ሰኔና ሐምሌ እንዲሆነ ስሏል አራት ብሔራዊ እግር ኳስ ቡድኖች የሚሳተፉበት አዲሱ የካፍ ውሳኔ ተግባራዊ የሆነው ካሜሮን ከሚታስተናግደው ከሁለት ሺ አስራ ዘጠኝ የአፍሪካ ዋንጫ ጀምሮ ይሆናል። የተሳታፊ ቡድኖች መግዛት የፉክክሩን ጥራት ከመቀነሱም በላይ ለአስተናጋጅ ሀገር አስቸጋሪ ይሆናል በሚል ተቃውሞ በአንድ በኩል፣ በሌላ በኩል ደግሞ ማጣሪያውን ማለፍ እያቃታቸው እንደ ኢትዮጵያ ያሉ መድረኩ ለናፈቃቸው ሀገሮች የተሳትፎ እድል ያስገኛል ብለው የተሳታፊዎቹ ለዛት የሚደግፉም አሉ። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት ሚስተር አህመድ አህመድ በቅርቡ አዲስ አበባ ላይ በከፍተኛ ድምፅ ብልጫ በተመረጡበት ወቅት እንደተናገሩት በካፍ ውስጥ አዳዲስ አሰራሮች የማናመጣ ከሆነ እኔም በስልጣን ወንበሬ አታይኝም ብለው እንደነበር ይታወሳል። ወይን ወገኔ በኩል ያሉ ሰለሞን ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ወደ ተከታዩ ዝግጅታችን እንለፍ። አፍሪካ ነክ ርዕሶች። ሦስት የአፍሪካ ሀገሮች አንጎላ፣ ኬንያ፣ ሩዋንዳ በመጪው ወር ብሔራዊ ምርጫ ያካሂዳሉ። ሶስቱም የአፍሪቃ ሀገሮች የተለያዩ ናቸው። ምርጫው የሚያስገኘው ውጤትና ውድድሩም የብዙዎቹን ትኩረት የሳበ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፖል ከጆሃንስበርግ የላከችውን ዘገባ ትዝታ በላቸው ታቀርበዋለች። የመጀመሪያው እንደ አውሮፓ አቆጣጠር ከነሐሴ 3 እስከ አራት የሚካሄደው የትንሿ የባህር በር የሌላት የምስራቅ አፍሪቃ ሀገር የሩዋንዳ ምርጫ ነው። በዚች አገር የዘር ጅምላ ፍጅት እንዳበቃ እንደ ኤሮፓ አቆጣጠር በ1994 ዓ ም ስልጣን የያዙትና እስከ ዛሬ የገዙት ፖል ካጋሜ እንደገና ሊመረጡ ተዘጋጅተዋል። የዓለም አቀፍ ቀውስ አስወጋጅ ድርጅት ኢንተርናሽናል ክራይሲስ ግሩፕ የምስራቅ አፍሪቃ ገምጋሚ ማርቲ ሙቲጋ ከሩዋንዳ ምርጫ ምንም አዲስ ነገር አይጠበቅም። ሆኖም ዴሞክራሲያዊ ልምምዱን ማድረግ ለራሷ ለአገሪቱና በገንዘብ ለሚረዷት ምዕራባውያን ሸሪኮቿም ጠቃሚ ነው ይላሉ። ምርጫው አስፈላጊ ነው ብዬ አስባለሁ። ምክንያቱም ሩዋንዳ በአምባገነን መሪ ትመራለች የሚለው ጥያቄ በየጊዜው ይነሳል። ዲሞክራሲያዊ ሀገሮች የሚከተሏቸውን መርሆች ትከተል እንደሆነም ጥያቄ ይነሳባታል። በተለይም እንደ አንድ ከፍተኛ የምዕራባውያን አገሮች እርዳታ ተቀባይ ምርጫ ማካሄዷ አስፈላጊ ነው። የኬንያ ምርጫ እንደ አውሮፓውያን አቆጣጠር ነሐሴ ስምንት ሊካሄድ የታቀደ ሲሆን ስልጣን ላይ ባሉት ፕሬዚዳንት ኡሁሩ ኬንያታና ና በተቃዋሚ መሪው ራይላ ኦዲንጋ መካከል ትንቅንቅ የታየበት ውድድር እየተካሄደ ነው። የአውሮፓ ህብረት ወደ ሩዋንዳ ታዛቢዎች አይልክም። ከ100 በላይ ታዛቢዎችን ግን ወደ ኬንያ ሊልክ ነው። እንደ አውሮፓ አቆጣጠር በ2007 ዓ ም በተካሄደው ፕሬዝደንታዊ ምርጫ ኦዲንጋ መሸነፋቸው በሀገሪቱ የፖለቲካና የዘር ግጭት ጭሮ ከ1100 በላይ ኬንያውያን ሕይወታቸውን ማጣታቸው አይዘነጋም። ከዚያን ጊዜ ወዲህ ታዲያ እንዲህ አይነቱ ግጭት እንደገና እንዳይከሰት የሀገሪቱ ህገ መንግስት ላይ ማሻሻያ ታክሎበታል። የነሐሴው ምርጫ ህገ መንግስታዊ መሻሻሉ ለውጥ ያመጣ እንደሆነ መፈተኛ ነው ይላሉ ሙቲጋ። አሁንም ልክ እንደ 2007 ዓመተ ምህረት ውጤቱ የተቀራረበ ይሆናል። ይህ ለእጩዎቹ አሳሳቢ ነው። ለሌሎችም የሀገሪቱ ተቋማት እንዲሁ በተለይም የምርጫ ኮሚሽኑ ከፍተኛ ኃላፊነት አለበት። በመጨረሻም የነዳጅ ጋን የተባለችው የደቡባዊ አፍሪቃ ሀገር አንጎላ እንደ አውሮፓ አቆጣጠር ነሐሴ 23 ከረጅም አመታት ወዲህ ለመጀመሪያ ጊዜ ምርጫ ታካሂዳለች። ለአመታት መራሄ መንግስቷን ሙጭጭ አድርገው የያዙት ሆሴ ኤድዋርዶ ዶ ሳንቶስ አይወዳደሩም። ጤና በማጣት በርካታ ጊዜያት ወደ ስፓኝ ለሕክምና የተመላለሱት የ74 ዓመቱ አዛውንት ያቺን ሀገር ለ38 ዓመታት ከገዙ በኋላ ስልጣኑን ይለቃሉ። ምርጫው በብዙም አዲስ ነገር የማይታይበት ለረጅም ዓመታት በኖረው ገዢ ፓርቲና እንዲሁ ተቃዋሚ ሆኖ በቆየ የፖለቲካ ድርጅት መካከል ነው። ቪርስክ ማልፕሮቭ ለተባለ የንግድ ተቋም ገምጋሚ የሆኑ ማይጃ ባፍኮን ስለ አንጎላ ምርጫ ለቪኦኤ ሲናገሩ ትልቁ ፈተና ከምርጫው ማግስት ነው ይላሉ። ይኸውም አዲሱ ፕሬዝደንት ዋጋው እየወደቀ ስላለው የነዳጅ ገቢ፣ በአጠቃላይ ስለ ዳሸቀው የሀገሪቱ ኢኮኖሚና በአንጎላ ድሆችና ጥቂት ሀብታሞች መካከል ያለው የኑሮ ልዩነት የትየለሌ መሆኑን አስመልክቶ እርምጃ ሲወስድ ነው ይላሉ። እርምጃውን ለመውሰድም ተመራጩ ፕሬዝደንት የሀገሪቱ ነው የሚባለውን ነገር ግን የፕሬዝደንት ዶሻንቶሽ እና የቤተሰባቸው ንብረት የሆነውን ውስብስብ የንግድ ተቋማት መረብ ጉዳይ ፈትቶ ለሕዝቡ ሲያውል ነው ይላሉ። ተከታዩ ደግሞ የጤና ዝግጅት ይሆናል። በአማራ ክልል ስድስት ወረዳዎች ውስጥ ካለፈው ግንቦት አንስቶ በተከሰተ የአጣዳፊ ተቅማጥና ትውከት ወረርሽኝ ቢያንስ የአራት ሰው ሕይወት ጠፍቷል። ወረርሽኙ በተስፋፋባቸው በአንዳስና በአቡነ ሐራ ገዳም የጸበል ቦታዎች በሰሜን አቸፈር፣ በይልማና ዴንሳ፣ በፍኖተ ሰላም፣ በጎንጂ እንዲሁም ሰሞኑን በደቡብ ጎንደር ስማዳ ወረዳ ቁጥሩ ከ220 በላይ የሆነ ሰው መታመሙን የክልሉ የጤና ቢሮ ገልጿል። የቢሮውን ኃላፊ ዶክተር አበባው ገበየሁን ዛሬ አግኝቻ አነጋግሬያቸው ነበር። ዝርዝር ማብራሪያ ሰጥተው ሁኔታውን በቁጥጥር ሥር አውለነዋል ብለዋል። አልፎ አልፎ የሚከሰቱ ኬዞች አሉ። ጨበል ቦታዎች ላይ እንደተባለው ይከሰታል አልፎ አልፎ በአንድ ባይ እናደርጋለን እና እዛ የፕሪቬንሽን ስራ የህክምና ም ስራ ይሰራል። የመከላከልም ሁ የመከላከል ስራ ሚሰራል። ህክምና እንሰጣለን ሲከሰት ሲከሰት ወይ ሌላ ቦታ እንዳይሰራጭ ማለት ነው። አሁን ሰሞን ደግሞ ደቡብ ጎንደር አንድ ወረዳ ላይ ተከስቶ ነበረ። ምን ወረዳ ነው? ትማዳ የሚባል ወረዳ ዳ አዲስ ዳ የሚባል ዛ ቀጥሎ ሌላ ወረዳ ሲጋሪ ተሰጥቶታልና አሁን ፕራክቲካል የተከሰተበት ቦታ ነች። መጀመሪያ ላይ ተወሰኑ እንትኖች ነበሩ። ወደ አሁኑ ቲም አለ የተደራጀ እንዲ አይነት ኬዝ በሚከሰትበት ጊዜ ሚዲየት የሆነ መልስ የሚሰጥ ማለት ነው። የሚወረወር ቲም ነው ከባህር ዳር። አዎ ዛ ሚሄዳለ ዜኖችና ወረዳዎች ላይም ያሉ ዘጋጅ ዋሉ ኤኒታይም ችግሩ ሲከሰት ህክምናውንም መከላከል ስራውንም የሚሰራ ማለት ነው። እና ቅድሚያ ትኩረት ያደረግንባቸው የሚጠበቁ ቦታዎች ነበሩ። ይሄ ቆላማ አካባቢዎች፣ የእርሻ ቦታዎች አካባቢ እነሱ አካባቢ ያልተከሰተም ሁን ማለት ይሄ ሰሜን ጎንደር የምዕራብ ወረዳዎች አሉ። እዚ አካባቢ ነው አሁን ሁሉ ዝግጅት አድርገን ኤኒታይም ሊከሰት በሚል ማለት ነው አስፈላጊውን ማቴሪያል የሰሀይ ምንዝ ሰላመሱ ምንለ አንድ ላይ የሚጠብቅ ኃይል አለ። አጋጣሚ ይሄኛው ግን ጎንደር የነበረው አልጠበቅም ነበረ። እዛ ወረዳ ላይ ግን ያው ዞሮ ዞሮ የተዘጋጀ ስለነበረ አሁን በቁጥጥር ስር ብሏል ማለት ነው። በቁጥጥራችን ውጭ የሆነ ነገር የለም። አሁን መቼ ነው የደቡብ ጎንደሩ የተከሰተው? ስንት ሰው ተጋለጠ? እንግዲህ ምን አለ መሰለህ፣ አንድ አንድ ጊዜ በተለይ ጸበል ቦታዎች ላይ ያለው ነገር በጣም ብዙ ጊዜ የሚያማቸው ሰዎች ይመጣሉ ጸበል ቦታ ላይ እና ኖርማሊ ድሮውም ቢሆን ይህኛው አሰት ባይሆን ሌላ ምክንያት ተቅማጥ ያማቸዋል እና ያን ሁሉ እንቆጥራለን ካስቀመጠው ብሎ ብሎ በዛው ነው የሚቆጠረው። እንዲህ አይነት እንትኖችም አሉ እና አንዳንድ ጸበል ቦታዎች ላይ እንደገና ምርመራ ስናካሄድ የናሙና ውጤቶች ኔጌቲቭ ይሆናሉ እንዲህ አይነት ነገሮችም አሉ እና

ሪፖርት ሪፖርት ይደረጋል እና አሁን ሪፖርቱ ቁጡ አንዳንድ ጊዜ አሁን ከካሪ ጀምሮ ብዙ ነው። ከሺ በላይ የመረጃ ነበሩ ደረጃ ያለ አንዳንዴ ሶስት አራት ቴዞች ና ይጠፋል። እኛም እዛው እንኳን ሚጠቅለን ወዳአሁኑ በስታንዳርዱ መሰረት ቅና ንሰጣለን። የተዘራጀ ሀይል አለ። በዚህ ነገር ነው እየተቆጣጠር ነው ያለ። አሁን ከቁጥጥራችን የወጣ ነገር የለም። ሰሞኑ ወረዳ ላይ ግን ትናንት ደረሰ የሰማንያ ስምንት ተመሳሳይ ኬዞች ቁጥር እንደደረሰ ደርሶኛል። የስማዳው አዎ፣ ከጀመረ ጀምሮ እሺ፣ ምን ያህል ጊዜ ቆየ? ሳምንት እየሆነው ነው። እሺ፣ በሳምንት ውስጥ አሁን የሚመጡት ኬዞች ቀንሰዋል። ለም አሁን ዛሬ ሪፖርት አልደረሰም። እንግዲህ ማታ ከደረሰኝ አያለን። ሪፖርቱ በየቀኑ የተነሰ መካፈል ሆኑ መጀመሪያ አካባቢ ላይ ሞት ትንሽ ተሯርጠት በሕይወት ላይ የደረሰ ጉዳት አለ። ከዚህ ከሰማንያ ስምንቱ መካከል ሁለት ሰዎች ሚተዋል የሚል ሪፖርት ደርሶኛል። እንግዲህ እነዚህ ሰዎች በዚህ በሽታ ነው የሞቱት? ሌላ ችግር ነው የሚለው ማረጋገጥ ይጠይቀኛል። ዶክተር አበባው እንግዲህ ቀደም ሲል በወጣው ዘገባ መሰረት በአጠቃላይ አንድ መቶ ሰላሳ ስምንት ሰው ነው ተጋልጧል ወይም ደግሞ ታሟል እየተባለ የነበረው የዚህ የሰማንያ ስምንቱ ሳይጨምር ማለት ነው እና ሶስት ሰው መሞቱን የተገለጸው አጠቃላይ ቁጥር አሎት በስድስቱ ወረዳዎች ውስጥ ስለተከሰተው ጉዳት ነው ሌላ ነው አብሮ የትኛው አዎ ሶስት ሰው ሞቷል፣ ነው የተባለው። ጎንጂ ላይ አንድ ሰው ሞቷል ተብሏል። በአንዳሳና አቡነ ሀራም ገዳም እና ጸበል ቦታዎች ላይ ሁለት ሰው ሞቷል ተብሏል። አሁ ሊሞት ይችላል። ምን መሰዳ ቅድም የነገርኩት ነገር ነው። በጣም ክሮኒካሊ ሲክ ሊሆን፣ በጣም ሰውነታቸው ከኢትዮጵያ በጣም ህዝብ ችግር ውስጥ የገቡ ሰዎች ጸበል ቦታ ይመጣል፣ እና ጠቅማ ይዛቸው ትንሽ ጉዳት ካገኛቸው ይሞታል። ምንም ጥያቄ የለም። እንደውም እኛ በጣም እንትሩ ኖርማል እጃችን የገባው ሰው አይሞትም። የሚሞቱት አንዳንድ ጊዜ ሰበሩን እየወሰዱ ጫካ ውስጥ ይደበቃሉ። በገራ በየሜዳው ያይጠቀሙ ስለተከለከለ አሁን ይደበቁና የሚመጣው ያው እንግዲህ መስን ጋር ተያይዞ ከሰገራቸው ጋር የሚወጣውን ነገር ማየት ይፈልጋሉ እና ሜዲያ ላይ ለመጸዳዳት ግ ይጠፋሉ። በዛ አካባቢ በዛ በዛ ምክንያት ዲሌይ ስለሚያደርጉ እንኳኑ ሳይደርሱ ፍርየት ናቸዋል አልፏል። ለመሆኑ ምንድን ነው መንስኤው ለዚህ በአማራ ክልል ውስጥ ለተከሰተው የአተት ወረርሽኝ? ምናየው እንትን አለ እሱም ቬሪፋይ እናደርጋለን ምክንያቱ በትክክል ይሄ ነው። የተለያየ ምክንያት አለው። አንዳንዱ የደም ተቅማጠ ማለት ሌሎችን ምክንያቶች ሊኖሩ ይችላሉ ብለን መወሴናል ነው። አየም ተመረመረን ከሌሎች አካባቢዎች የተለያየው አይነት ነገር ከሆነ በሚል ማለት ነው። ዝሮ ዝሮ በዚህ ወቅት ተቅማጥ ሴት ይጨምራል። በተለይ የመጸዳጃ ቤት ንባሳ ሆ በተንባለበት አካባቢ ዝናባማ ወቅት በመሆኑ ማለት ሆነው ትክክል እና በማንኛውም አይነት ተቅማጥ በዚህ ሰዓት ማንኛውም አሰት የምንለው ግራ አለ። እሱ ሊሆን ይችላል በሚል ጥራት ማንኛውም ጠቅማ ይደረጋል። ለመሆኑ ወደ ሌሎች አካባቢዎች የመዛመት ስጋት የላችሁም? ወደ ሌሎች አጎራባች ወረዳዎች፣ አጎራባች ክልሎች ሊዛመት አይችልም? ይችላል እኛ ምንድ ነው ይሄ በጣም ሰው ብዙ ሩ ምን መሰለህ፣ አሁን ጸበል ቦታ መጥቶ አንድ ሰው ብያ ከዛ ይዞት ሌላ ቦታ ይሄዳል መንደር ውስጥ ምናምን ሲያሰራጨ ይችላል። እና ምንድ ነው እያረግን ያለነው እዛ ቦታ የሚመጣውን ሰው መጀመሪያ ከታመም ከዛ ይወጣል አንሰደም ሰው ቦታ ላይ እንዲታከም ወይም ይዘን ራሳችን ሆስፒታል፣ የተዘጋጀ ቦታ አለ፣ ጤና ጣቢያዎች ለተዘጋጀ ቦታዎች አሉ፣ ለዚ ህክምና ማለት ነው። እዛ ቦታ ላይ እንዲህ አይነት ምልክት ከታየ ለሁሉም ሰው የመድኃኒት የሚሰጥፍ መድኃኒት አለ። መድኃኒት ወስዶ ምልክት ሳያሳይ ይሄዳል። አንዳንዱ ያንን ለመከላከል ምልክት ሳያሳይም መድኃኒት እንሰጥና መድኃኒት የሚዋጥ መድኃኒት ነው፣ ክትባት አይደለም። መድኃኒት የሚዋጥ የራሱ ምናልባት ምልክት ሳያሳይ ውስጡ ስለሚኖር ያች መድኃኒት ወስዶ እዛው ባክቴሪያውን ገሎ ይሄዳል ማለት ነው ዶክተር አበባው ይሄንን ያህል በአምስት ወረዳዎች በስድስት ወረዳዎች እስከሚስፋፋ ድረስ ይሄ ዜና ከወጣ ወዲህ ቸልተኝነት ነበረ በዚህ ምክንያት ነው እንዲህ የተስፋፋው የሚሉ ቅሬታዎችን ሰምቻለሁ እና ምንድን ነው እርስዎ የሚሉት እንደ ጤና ቢሮ ሀላፊ ቸልተኝነት የሚባል ነገር የለም እንኳን ሌሎች ክልሎች እንዳይከሰት ጥረት እያደረግነ በጣም መጠንቀቅ ነው የሚጠበቀው። ችግሩ ኤኒ ታይም ሊከሰት ስለሚችል እርስዎ መቼም የክልሉ የጤና ቢሮ ኃላፊ ኖት፣ የፖለቲካ ሹመኛ ኖት፣ ከዛ በተጨማሪ ግን ባለሙያ ኖት። የሕክምናው አካባቢ፣ የጤናው አካባቢ በቂ የሆነ የህብረተሰብ ጤና እውቀትም አለዎት ብዬ አምናለሁኝ። ብዙ ሰዎች የሚከራከሩበት አንድ ነጥብ አለ። አጣዳፊ ተቅማጥና ትውከት ወይም አተት ኮሌራ ነው የሚሉ አሉ። እርስዎ ምንድን ነው በዚህ በኩል ሀሳቦ? እንግዲህ መታወጅ አለበት፣ ኮሌራ ተብሎ እንግዲህ እውነት ለመናገር ባክቴሪያው የኮሌራ ባክቴሪያ ስለመሆኑ በአይኔም አላየም። የሚታየው ምልክት የዚህ በሽታ አይነት ምልክት ይታያል፣ የኮሌራ ምልክት ማለት ነው። ግን ተመርምሮ ኮሌራ ነው ተብሎ መነገር አለበት። ላብራቶሪ ያንን አላደረግም። ለምን አላደረጋችሁ? የምንሰጠው ህክምና ኢትዮጵያ መመርመር አለበት። ፋብሪኬጅ ኢንስቲትዩቱ ናሽናል ላብራቶሪ የማህበረሰብ ጤና ኢንስቲትዩቱ እሱን መጠየቅም እንግዲህ እሱ ላይ የፌት ቦታ ከሰይ ከሰጠ ምንም ጥያቄ የለም። አሁን መጀመሪያ ላይ መያድ በትል ግን ዋናው ነገር ከፕሮፐርቲ ውጭ ሆኖ ይሄ ባክቴሪያ ችግር መፍጠር ይችላል። ዋናው ሊታይ ይችላል አፉ ሆኖ

ያለው ኮሌራ ሲሆን ይነገራል። ምንም የሚሸሽገው ነገር የለም። የአማራ ክልል የጤና ቢሮ ኃላፊ ዶክተር አበባው ገበየሁን አመሰግናለሁ። አሁን የዜና ማጠቃለያ እናንባለን። ከአንድ መቶ በላይ የሚሆኑ በቅርቡ ከኢትዮጵያ እስር ቤቶች የተፈቱ ሶማሌዎች የሶማሊያ መንግስት ተረክቧቸው ባለፈው ቅዳሜ ሞቅዲሾ መግባታቸውን የመንግስት ባለሥልጣኖች ለአሜሪካ ድምፅ የሶማሊኛ አገልግሎት ገልጸዋል። ሶስት የአፍሪካ ሀገሮች በነዳጅ ዘይት የተበለጸገችው አንጎላ፣ በምስራቅ አፍሪካ ትልቅ ቦታ ያላት ኬንያና በፍጥነት እያደገች ያለችው ሩዋንዳ በመጪው ወር አብይ ምርጫዎች ለማካሄድ ተዘጋጅተዋል። የፕሬዚደንት ዶናልድ ትራምፕ የቅርብ አማካሪ የሆኑት የሴት ልጃቸው ባለቤት ጀርጅ ኩሽነር ባለፈው አመት በዩናይትድ ስቴትስ በተካሄደው የምርጫ ውድድር ወቅትና ከዚያ በኋላ አራት ጊዜ ከሩሲያ ባለሥልጣኖች ጋር ተገናኝተው እንደተነጋገሩ ገልጸዋል። ይሁንና ከእነሱም ሆነ ከማናቸውም የውጭ መንግስታት ጋር አልተመሳጠርኩም ብለዋል። መኪና ውስጥ የተጠመደ የታሊባን የአጥፍቶ ጠፊ ፈንጂ በአፍጋኒስታን መዲና ካቡል በትንሹ የ35 ሰዎችን ሕይወት አጥፍቷል። ፓኪስታን በምትገኘው ምስራቃዊት ከተማ ላሆር በአጥፍቶ ጠፊነት የሚጠረጠር ሰው ቢያንስ 26 ሰዎችን ገድሎ አምሳ የሚሆኑትን እንዳቆሰለ የሀገሪቱ ባለስልጣኖች ገልጸዋል። የሙስሊሞችና አይሁዳውያን የተቀደሰ ስፍራ በሆነው በኢየሩሳሌም ዙሪያ ያለው ንትርክ የፈጠረው ውጥረት ድንበር ተሻግሮ ወደ ሊባኖስ ተዛምቷል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የፕሮግራሙ መሪ ብርሃን ኃይሉ ቴክኒሺያኑ ቮይቴክ ዞርኒያክ ነው። አሁን እንግዲህ የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። አብራችሁን ስለቆያችሁ እናመሰግናለን።